ሰላም ለእናንተ ይሁን። ጋቤና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚሰሙት ዘገባዎች መካከል ስለዚህ ወደ 2300 የሚሆኑ ተጨማሪ ክፍሎች በከተማችን ውስጥ እንዲገነቡ ተደርጎ ከዚህ ከክለሳ ፕሮግራም በኋላ ወደ ስራ ሊገቡ የሚችሉ አገልግሎት ሊሰጡ የሚችሉ የመማር ማስተማሪያ ክፍሎች ይኖሩናል ማለት ነው። አዲስ አበባ ከተማ ከንቲባ አዳነች አበቤ ናቸው። ከአምስተኛ ክፍል በላይ ያሉ ተማሪዎች በመዲናይቱ ዛሬ ትምህርት ጀምረዋል። ዝርዝሩ ቆየት ብሎ ይሰማል። ቀደም ከነበረው ንግግሮች በጣም እየተገጠበ እየተገጠበ የመጣ ነው። በተለይ ደግሞ ኮቪድ ተገባ በኋላ ሙሉ ለሙሉ ተቋረሰ ማለት ይቻላል። የፓራኦሎምፒክ ተሳታፊውን ጥላሁን ጀማነህን የሰማ ነው አካል ጉዳተኞቹን ያካተተ አበረታች ድረ ኮቪድ-19 ዓለምን ለማስገንዘብ ስለተጀመረ የስፖርት ክንጉን በምሽቱ ያጫውተናል። ተጨማሪ ዘገባዎችም ተካትተዋል። ሀብታሙ ስዩም መሰናደውን በመምራት ኤልያስ አስማሪ ደግሞ ቅንብሩን በመከወን አብረናችሁ እናመሻለን። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታጋራናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አመሽታችኋል። የሰሜኑ ወታደራዊ ዘመቻ ያበቃ ቢሆንም የህግ ማስከበሩ ዘመቻ የሚጠናቀቀው ግን የህወሀት መሪዎች ለፍርድ ሲቀርቡ መሆኑን የገዢው ብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ ተናገሩ። ይህ በተወሰኑ ቀናት ሊጠናቀቅ ይችላል ሲሉም ነው የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ አቶ ብናልፍ አንዱ አለም ለአሜሪካ ድምጽ የተናገሩት። እስካሁን ድረስ መሸነፉን ያልተቀበለው ህወሀት ይልቁንም ስል መንግስታዊ ማፈግፈግ ማድረጉን እየገለጸ ይገኛል። አቶ ብናል ፍግድ እንደዚህ አይነት አስተያየቶችንና የተራዘመ የሽምቅ ውጊያ ሊኖር ይችላል የሚሉ ግምቶችን አጣጥለዋል። ህወሀት በሽብርተኝነት እንዲፈረጅ እየቀረቡ ያሉ ጥሪዎች መኖራቸውን የጠቀሱት የጽህፈት ቤት ኃላፊው ገዢው የብልጽግና ፓርቲ ገና ቁርጥ ያለ ውሳኔ ላይ አለመድረሱንም አመላክቷል። በሌላ በኩል ወደ ሰላሳ ዓመታት ለሚጠጋ ጊዜ በምዕራብ ትግራይ ሲነሳ የቆየው የማንነትና የአስተዳደር ወሰን ጥያቄ አግባብነት ባለው መንገድ እንዲመለስ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መወሰኑንም የጽህፈት ቤት ኃላፊው አስታውቀዋል። ዘገባውን ያደረሰን እስክንድር ፍሬው ነው። በኬንያ ና በሶማሊያ በኩል ከመጀመሪያው ታህሳስ ወር ጀምሮ ወደ ኢትዮጵያ የሚገባው የአንበጣ መንጋ በሶስት ክልሎች በሶማሌ ክልል ኦሮሚያና ደቡብ ላይ ጉዳት ሊያደርስ እንደሚችል የግብርና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የአንበጣ መንጋውን ለመምታት የሚያስችለውን አቅም መገንባቱን ገልጸው በቅርብ ጊዜ ውስጥ ከአርባ ምንጭ መካከል በአውሮፕላን የታገዘ የኬሚካል ርጭት እንደሚያከናውንም ገልጿል። ዘገባው የሙክታር ጀማል ነው። በሀያ አራት ቀናት እድሜ የአውሮፓ ህብረትን ለቃ የምትወጣውን እንግሊዝን ከተዝረከረከ ስንብት ለመታደግ የብሪታንያና ህብረቱ ተጠሪዎች ዛሬ የመጨረሻ ሰዓት ጥረታቸውን ቀጥለዋል። ስምምነት ካልተደረሰ እንግሊዝ የህብረቱን ቀጠና ተሰናብታ በምትወጣበት ወቅት ከያዝ ነው የአውሮፓውያኑ የ2020 መገባደጃ የወሩ የአመቱም የመጨረሻ ቀን ታኅሳስ ሰላሳ አንስቶ ከህብረቱ አባል አገራቶች ጋር ጨርሶ መገበያየት የማትችልበት የተቃወሰ ሁኔታ እንዳይፈጠር ነው ስጋቱ። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እና የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን ዛሬ ማምሻው ላይ ሁኔታውን ለመገምገም ከመቀመጣቸው በፊት ብራስልስ ላይ የመጨረሻው ድርድር ተጀምሯል። ጊዜው አብቅቶ ያለ አንዳች ስምምነት እንዳይደመደምም ስጋት ያሳደረውን ሁኔታ አስመልክቶ የአየርላንዱ ጠቅላይ ሚኒስትር ሚካኤል ማርቲን ትላንትና እሁድ በሰጡት አስተያየት ከሁነኛ ስምምነት የመድረስ እድሉ ሀምሳ ሀምሳ ነው ብለው ነበር። የኢንቨስትመንት ባንኩ ጄፒ ሞርጋን አንዳች የንግድ ስምምነት ሳይደርስ እንግሊዝ ከህብረቱ የመሰናበቱ አጣ ሀያ በመቶ ላይ አስቀምጦታል ተነበረው የቀደመ ግምቱ ወደ ሰላሳ በመቶ ከፍ አድርጎታል። ለመጪው የብሪታንያና የህብረቱ ግንኙነትም የመጨረሻዎቹ ወሳኝ ሰዓታት በሚል የገለጡት የወቅቱ የህብረቱ ፕሬዚዳንት መንበር የያዘችው ጀርመን ቃል ሴባስቲያን ፊሸር ናቸው። በሌላ በኩል ብሪታንያ በኮቪድ-19 ክትባት ዘመቻ ዋዜማ ነገ ማክሰኞ የኮቪድ-19 ክትባት ዘመቻዋን ስትጀምር የብሔራዊ ጤና አገልግሎት ሰራተኞች በአረጋውያን መኖሪያ ቤቶችና በወረርሽኙ በብርቱ የሚጎዱ ዜጎችና ና እንክብካቤ የሚያደርጉላቸው ባለሙያዎች ግዙፍ ያለፉ የዩናይትድ ስቴትሱ የመድኃኒት አምራች ኩባንያ ፋይዘር ና የጀርመኑ የህክምና ቴክኖሎጂ ኩባንያ ባዮ ኤንቴክ ጋር በጋራ የሰሩትን ክትባት መስጠት ትጀምራለች። የሀገሪቱ የህክምና ጉዳዮች ተቆጣጣሪ ድርጅት የክትባት መድኃኒቱ ጥቅም ላይ እንዲውል የአስቸኳይ ጊዜ ፍቃድ በሰጠ ልክ በሳምንቱ የሚጀመረው የክትባት ዘመቻ ብሪታንያን ክትባቱን ለህዝብ እንዲሰጥ በመፍቀዷ የመጀመሪያዋ ምዕራባዊት ሀገር ያደርጋታል። አድማጮች፣ ለሰአቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቬ መሰናዶ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። ዘገባዎቻችንን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሐሪክ የማኅበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። ተማሪዎች በየትምህርት ቤቱ የሚገኙት የጤና ባለሙያዎችና መምህራን የሚሰጧቸውን ምክሮች ተግባራዊ በማድረግ ከኮቪድ-19 ራሳቸውን መጠበቅ እንዳለባቸው የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበበ ያሳስበዋል። ምክትል ከንቲባዋ ይህን ያሉት ዛሬ በአዲስ አበባ ከተማ ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ የትምህርት ማስጀመሪያ መርሃ ግብር ላይ ነው። ፀሐይ ዳምጠው ለስምንት ወራት በኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረው ትምህርት በአዲስ አበባ ከተማ የ2013 የትምህርት ዘመን ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ ትምህርት ያስጀምሩት በንፋስ ስልክ ላፍቶ ክፍለ ከተማ መከኒሳ አንደኛ ደረጃ ትምህርት ቤት በተከናወነው ስነ ስርዓት ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ናቸው። ምክትል ከንቲባ ባደረጉት ንግግር አሁን ባለው ሁኔታ የኮሮና ቫይረስን መተላለፍ ለመከላከል የሚረዱ ግብዓቶችና የመከላከል ግንዛቤው ስለሚገኙበት ሁኔታና ደረጃ አብራርተዋል። ዛሬ ብዙ የተለያዩ የመከላከያ ዘዴዎችን በሀገራችን ማምረት ጀምረናል። ግብዓቶችን ማሟላት ጀምረናል። እናንተም ሁላችንም እንደ ሀገራችን ኮቪድን እንዴት መከላከል እንዳለብን ግንዛቤ አግኝተናል፣ አግኝታችኋል። ይህንን ከግንዛቤ በማስገባት ቆሞ የነበረውን የመማር ማስተማር ሂደት ለማስቀጠል ነው። የገጽ ለገጽ ትምህርቱ እንዲጀመር ስካሄድ ስለቆየው ዝግጅትም ወይዘሮ አዳነች እንዲህ ብለዋል። መምህራኖቻችሁ የሚነግሯችሁን የሚመክሯችሁን በደንብ በተግባር ላይ ማዋል ከእናንተ ይጠበቃል። መምህራኖች ብቻ አይደሉም። የጤና ባለሙያዎችን በየትምህርት ቤቱ ቀጥረናል። ኮቪድን በተመለከተ ግብአት ማቅረብ ብቻ ሳይሆን በየእለቱ የሚሰጧቸው ግንዛቤ አለ። ያንን ግንዛቤ በተግባር በማዋል ራሳችንን መጠበቅ፣ ጤንነታችው ሲጠበቅ ነው ያንን የምንለውን ግብ ልንደርስ የምንችለውና። የዛ ላይም ትኩረት እንድታደርጉ ላለሁኝ። ምክትል ከንቲባ ወይዘሮ አዳኔች ትምህርት ማስጀመረ ምርሃ ግብሩ ላይ ለተማሪዎችና ለመምህራን የተዘጋጁ ዩኒፎርም፣ የንጽህና መጠበቂያ ቁሳቁሶችና የተለያዩ የትምህርት መርጃ መሳሪያዎች አበርክቷል። ሺፍት ነው አሁን የምንጀምርበት የመማር ማስተማር ሁኔታ። ስለዚህ ወደ ሁለት ሺ ሶስት መቶ የሚሆኑ ተጨማሪ ክፍሎች በከተማችን ውስጥ እንዲገነቡ ተደርጎ ከዚህ ከከለሳ ፕሮግራም በኋላ ወደ ስራ ሊገቡ የሚችሉ አገልግሎት ሊሰጡ የሚችሉ የመማር ማስተማሪያ ክፍሎች ይኖሩናል ማለት ነው። በተጨማሪም ወደ መቶ አስራ ስምንት የሚሆኑ የመመገቢያ አዳራሾችን ስንገነባ ነው የቆየ ነው። አምና ዩኒፎርም ነበራችሁ። ዩኒፎርም ሲቀርብላችሁ ነበረ በከተማ አስተዳደሩ። ምግብ ሲቀርብላችሁ ነበረ በከተማ አስተዳደሩ። ሌሎችም የመማር ማስተማር ግብአቶች ደብተር፣ እስክሪብቶ፣ ቁሳቁሶች ማለት ነው። ዘንድሮ እሱን ፓኬጅ ብቻ አይደለም ይዘን የቀረብ ነው። በባለፈው ግብአት ላይ ጫማ ጨምረንበታል። በባለፈው አመት ስናቀርብ በነበረው ግብአት ላይ ቦርሳ ጨምረንበታል። የተማሪዎችንም ቁጥር ከፍ አድርገን በሁሉም ትምህርት ቤት ይሄ ግብአት መመገቢያ አዳራሾችንም ጨምረን የተሟላ እንዲሆን ማድረግ ችለናል። የአዲስ አበባ ትምህርት ቢሮ ኃላፊ አቶ ዘላለም ሙላቱም ሁሉም የትምህርት ቤት ማህበረሰብ ኮቪድ-19 መከላከል እንደምጠበቅባቸው አሳስቧል። ለተማሪዎች ገቢራዊ ስናደርግ እንግዲህ ጎን ለጎን መምህራን፣ የትምህርት ባለሙያዎች፣ ሱፐርቫይዘሮች፣ የትምህርት አመራሩ የግንዛቤ ማስጨበጫ ራሳቸውን የሚጠብቁበት ወገኖቻቸውን የሚታደጉበት ትልቅ አቅም ስለሆነ የነሱ ጥንቃቄ የሌላን ህይወት ማስቀጠል የሌላን ህይወት ተጋራጭነት ስለሚቀንስ ይህንን እንግዲህ ጎን ለጎን እየተሰራ ነው የሚሄደው ዛሬ ትምህርት ቤት ከተገኙ ተማሪዎች መካከል አንዳንዶቹ ትምህርት መጀመሩ ስላሳደረባቸው ስሜት ተናግረዋል ብቸኝነት አለ ጓደኞችሽን አታገኝም ያን ያል የማንበብ ስሜትም አይኖርም ብቻሽን ስትገኝ ይደብራል ስለዚህ ትምህርት ደግሞ በመጀመሩ ደስተኛ ነው ጓደኞች ያፍቅ ነበር፣ ትምህርትም ይናፍቅ ነበር፣ መገናኘት ፈልግ ነበር ግን በተለያዩ ምክንያት ይጀመራል እየተባለ ሳይጀመር እስቀር ነው። መምህራን ዕለቱን በጉጉት ሲጠባበቁ እንደነበርና ተማሪዎቻቸውንና ራሳቸውን ከኮቪድ ለመጠበቅ ዝግጁ መሆናቸውን ተናግረዋል። ከተማሪ ጋር ስቱ ያለሽ ነገር አንደኛ በእውቀትሽ አንጻር እራስሽን አብግሬድ እያረግሽ የተለያዩ ነገሮች አሉ። ብቻ እኛን ልጆቻችን ነው የናፈቁን ከምንም በላይ ዛሬ የገጽ ለገጽ ትምህርት ያው በ ከተማ አስተዳደሩ እንዲጀመር ተደርጓል ያም ከአምስት እስከ ስምንት ባሉት የክፍል ደረጃዎች ስለዚህ ያው ደስታችን እጅግ በጣም ከፍተኛ ነው እኛም በተቻለ መጠን ሁሉም የድርሻ ባለድርሻ አካላቶች በጋራ በመሆን ለተማሪዎች ውጤታማነትና እንደዚሁም ለኮቪድ ወረርሽኝ መገታት የበኩላችንን አስተዋጽኦ እናደርጋለን ብዬ አስባለሁ። አጠቃላይ የመማር ማስተማር ሂደቱ ከኮቪድ-19 ወረርሽኝ በተጠበቀ ሁኔታ እንዲካሄድ ተማሪዎች፣ መምህራንና ወላጆች አስፈላጊ ጥንቃቄ እንዲያደርጉም ጥሪ ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በትናንትናው እለት አስረኛው ከተማ አቀፍ የአካል ጉዳተኞችና መስማት የተሳናቸው የስፖርት ፌስቲቫል ተጀምሯል። አካል ጉዳተኞችን ያካተቱ ምቹና ዘላቂ የተሻለ ዓለምን በድህረ ኮቪድ እንገንባ በሚል መርህ ትናንትና፣ ዛሬ የተካሄደ ሲሆን ደግሞ በአካል ጉዳተኞች ስፖርት ክብደት በማንሳት ዘርፍ አምስት ጊዜ ኢትዮጵያን በመወከል የተሳተፈውን አሰልጣኝ ጥላሁን ጀማንህን የዘንድሮ ውድድርን በተመለከተ አነጋግረው ነበረ። ጥላሁን ጀማነህ የእግር ጉዳተኛ ሲሆን የክብደት ማንሳት ስፖርተኛም ነው። በድረስ ሀውስ ኦፍ ስፖርትስ የግብረ ሰናይ ተቋምና በየካ ክፍለ ከተማ አካል ጉዳተኞችን ክብደት የማንሳት ስፖርት ያሰለጥናል። ከአምስት ጊዜ በላይም ኢትዮጵያን ወክሎ በኦሎምፒክና የአካል ጉዳተኞች አፍሪካ ዋንጫ ውድድር ላይ ተሳትፏል። የዘንድሮ የከተማ አቀፍ አስረኛ ፌስቲቫል ላይ በአስተባባሪነትና በአሰልጣኝነት የተሳተፈ ሲሆን የአካል ጉዳተኛ ስፖርት ከጊዜ ወደ ጊዜ መቀዛቀዝ እየታየ የመጣበት መሆኑን ጠቅሶ በተለይ ደግሞ የዘንድሮ ፌስቲቫል ከቀደሙት ጋር ሲነጻጸር በኮቪድ አስራ ዘጠኝ ምክንያት በከፋ ሁኔታ እንቅስቃሴው የተዳከመ ነበር ይላል። አካል ጉዳተኞች የስፖርት ፌስቲቫል ያው በዚህ በፌስቲቫል ተብሎ በዚህ በአዲስ አበባ ደረጃ ነው የሚሰጠው። ከዚህ በፊት ጠንከር ባለ ሰፋ ባለ ዝግጅት ሲታየ ነበረ። ሁሉም ተወዳዳሪ ስፖርተኛ ተዘጋጅቶ ነበር የሚመጣው። ግን ቀደም ከነበሩት ቀደም ከነበረው ዝግጅቶች በጣም እየተገጠገ እየተገጠገ የምሳሰው በተለይ ደግሞ ከዚህ ተገባ በኋላ ሙሉ ለሙሉ የተቋረጠ ማለት ይቻላል። ምክንያቱም ውድድሮች የሉም፣ ልምምዶች የሉም። የቡድን ስፖርቶች አሉ እንደ ባስኬትቦል እነዚያ ሁሉ በኮቪድ ተገባ በኋላ ተቋርጠው በጣም ተጠጋዘው ያሉ ጥላውን በዋናነት የአካል ጉዳተኞች ስፖርት መነቃቃት እንዲኖረው መንግሥት አካታች በሆነ መልኩ የስፖርቱን መድረክ መክፈትና የስፖርት ቦታዎችም ለአካል ጉዳተኞች ምቹ እንዲሆኑ መስራት አለበት ይላል። የመንግስት የስፖርት ቢሮዎችም ትኩረት ሰጥተው አካባቢና ወደ ስፖርት እስኪገባ ምርታማ እንዲሆን ተጠቃሚ እንዲሆን የበኩላቸውን አስተዋጽኦ ማድረግ አለባቸው እየ ነው ማለት ነው። ምክንያቱም ሞት እነሱ ናቸው ስፖርቱን እየመሩ ያሉት የመንግስት አካላት። ስለዚህ ስፖርቱን በተሻለ መንገድ በማቴሪያል በምናምን አድ የተለያዩ ቁሳቁሶች ስፖርቱን ማደራጀት ቦታ ምክንያቱም የአካል ጉዳተኛ ስፖርት ማቴሪያሎቹ ለማ ውድ ናቸው። አስተሰብብ ምቹ የሆነ ቦታ ይፈልጋሉ። ስለዚህ ያንን ነገር ሁሉ የመንግስት አካላት ማመቻ ጥላሁን ከራሱ ተሞክሮ በመነሳት ስፖርት ለአካል ጉዳተኛው ከምግብ፣ ውሃ፣ መጠለያ፣ የአካል ጉዳት ማገዣ መሳሪያዎች በኋላ የሚመጣ አምስተኛ መሰረታዊ ነገር እንደሆነ ጠቅሶ፣ ስለዚህም አካል ጉዳተኞች በስፖርት ዙሪያ ያላቸውን ግንዛቤ በማሻሻል ስፖርቱን ለውድድር እንኳን ባይሆን ጤናቸውን ለመጠበቅ ሲሉ ሊጠቀሙበት ይገባል ይላል። ሰዎች ለውድድር ብቻ ሳይሆን መጠቀም ያለበት ራሱን ለማብቃት፣ ጤንነቱን ለመጠበቅ፣ ጥንካሬውን ለመጠበቅ ሚሰቱ ብዙ ጊዜ ብለን ስለሆነ የምንለው ወይም ብዙ በሚችለው ማቴሪያል እንደዛ እንዲያደርግ ነው። ጥላሁን ጀማነ በኮቪድ-19 ወቅት ብዙ አካል ጉዳተኞች በቤታቸው መቀመጣቸውን በማስታወስ የስልጠና ምክረ ሀሳቦችን በቪዲዮ ያዘጋጀ ሲሆን አካል ጉዳተኛውን ጨምሮ ሌሎች ባለድርሻ አካላትም ፌስቲቫሎች በመጡ ቁጥር ሳይሆን የስፖርትን መሰረታዊነት በተረዳ መልኩ በዘላቂነት ለውጥ ለማምጣት በቅንጅት ሊሰሩ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ በሰሜን ኢትዮጵያ ትግራይ ውስጥ ሲካሄድ በቆየው አንድ ወር የፈጀ ውጊያ በርካቶች በመሰደዳቸውና የሰብአዊ እርዳታ ለማድረስ አዳጋሽ በመሆኑ በአፍሪካ አስከፊ ከሆኑ ተላላፊ በሽታዎች አንዱ የሆነው የኮሮና ቫይረስን ለማስቆም የሚደረገው ጥረት ፈተና ገጥሞታል ዘገባው የካራ አና ነው ስመኝሽ የቆየ እንደሚከተለው ታሰማናለች በትግራይና በኢትዮጵያ መከላከያ ሰራዊት መካከል የተፈጠረውን ግጭት በመሸሽ በሺዎች የሚቆጠሩ ሰዎች የኮሮና ቫይረስ ስርጭት መጠን እየጨመረ ወደሚገኝባት የጎረቤት ሀገር ሱዳን ተሰደዋል ከ ከ45ሺህ በላይ የሚጠጉ ኢትዮጵያውያን ስደተኞች በሱዳን ውስጥ የኮሮና ቫይረስ ምርመራ ለማድረግም ሆነ ህክምና ለመስጠት በማይችሉ የተጨናነቁ መጠለያ ካምፖች ውስጥ ይገኛሉ ከስደተኞቹ አንዱ የሆነው ሀይለም የሱዳን ድንበር ካቋረጡ በኋላ ስደተኞቹን ወደ መጠለያ ጣቢያዎቹ በሚያጓጉዟቸው አውቶቡሶች ውስጥ ከስልሳ በላይ ሰዎች ታጭቀው መጓዛቸው ከኮሮና ቫይረስ ጋር ምቹ ሁኔታ እንደማይፈጠር ይናገራል። በመጠለያ ካምፖች ውስጥ የሚገኙት ስደተኞች ድንኳኖችን በጋራ ይጠቀማሉ። ለምዝገባ፣ ለምግብና ለገንዘብ እርዳታዎች ተፋፍገው ይሰለፋሉ። በአካባቢው የሚታዩት የአፍና አፍንጫ መሸፈኛ ጭምብሎች በጣም ጥቂት ናቸው። በአምራኮባ መጠለያ ጣቢያ ውስጥ እርዳታ ከሚሰጡት ድርጅቶች አንዱ የሆነው ሜርሲ ኮርፕስ ሰራተኛ ጃቫን ሺር ሃጂቭ በአካባቢው የመተንፈሻ አካል ኢንፌክሽን በከፍተኛ መጠን መኖሩንና እርዳታ ሰጪዎች ግን ኮሮና ቫይረስን ለመመርመር የሚያስችል አቅም እንደሌላቸው ለአሶሽየትድ ፕሬስ ተናግሯል። በጣቢያው ከሚገኙት ስደተኞች አንዱ ለሆነው ገብሩ ግን አሁን ባሉበት ሁኔታ በሽታው የሚያስጨንቃቸው ጉዳይ እንዳልሆነ ይናገራል። ከጦርነቱ አምልጬ ነው እዚህ የመጣሁት፣ ጦርነቱ የበለጠ ያስፈራል። ገብሩ በመጠለያ ጣቢያው ያለው ረሃብ ጥማትና ከፍተኛ ሙቀት ስለ በሽታው እንዳያስቡ እንደሚያደርጋቸውም ይናገራል። ነገር ግን በሱዳን እየጨመረ የመጣው የቫይረሱ ቁጥር አሳሳቢ መሆኑን ተከትሎ ስደተኞቹ ወደ ሀገር ውስጥ እንዳይገቡ መከልከልን ጨምሮ አገር አቀፍ ክልከላዎች ሊታወጁ ይችላሉ። ባለፈው ሳምንት በትግራይ ያለውን ግጭት አስመልክተው የተናገሩት የተባበሩት መንግሥታት ድርጅት ዋና ኃላፊ ፊሊፖ ግራንዲ በጤና ስጋት ምክንያት የድንበር መዝጋቱን ጉዳይ አስመልክተው እንዲህ ብለው ነበር። ግጭቱን እየሸሹ ያሉት ሰዎች ሕይወታቸውን ለማዳን ነው የሚሰደዱት። ስለዚህ አስቸጋሪ ሁኔታ ነው። አስፈላጊውን የጤና ጥንቃቄ በማድረግ ድንበሮች ክፍት ሆነው እንዲቆዩ ማድረግ ይቻላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት አንድ ወር የቆየውን ውጊያ በበላይነት ማሸነፋቸውን ገልጸው የነበረ ቢሆንም በፌዴራል መንግስቱና በክልሉ ታጣቂዎች መካከል የሚደረገው ውጊያ ግን እንደ ቀጠለ ይዘገባል። የእርዳታ ሰጪ ድርጅቶችም ስድስት ሚሊየን ህዝብ በሚኖርበት የትግራይ ክልል ውስጥ የኮሮና ቫይረስን ለመዋጋት የሚያስፈልጉ ግብዓቶችን ጨምሮ የመድኃኒት እጥረት መኖሩን ይናገራሉ። በቅርቡ በትግራይ እና በአማራ ክልል የሚገኙትን የጤና ተቋማት የጎበኘው ዓለም አቀፉ የቀይ መስቀል ኮሚቴም ግጭቱ በቀጠለበትና የሰብአዊ ሁኔታ ቀውስ ውስጥ በገባበት ሁኔታም ቢሆን ወረርሽኙ እንደቀጠለ ነው ሲል አስታውቋል። የድርጅቱ ሰራተኛ የሆኑት ማሪያ ሶሎዳድ በሰሜን ኢትዮጵያ በትግራይ ክልል ዋና ከተማ በሆነችው መቀሌ ከተማ በሚገኘው ትልቁ ሆስፒታል የበሽታ መከላከያ መድኃኒቶች፣ ቀዶ ጥገና ማድረጊያ መርፌዎችና የህመም ማስታገሻ መድኃኒቶችን የመሳሰሉ ግብአቶች እያለቁ መሆናቸውንም ተናግረዋል። ውጊያው ከተቀሰቀሰ ጊዜ አንስቶ የህክምና አቅርቦቶችንና ሌሎች እርዳታዎችን ወደ ትግራይ ክልል ማድረስ አዳጋጅ ሆኖ ቆይቷል። የተባበሩት መንግስታት ድርጅት ያሳለፍነው ሮብ እንዳስታወቀው ግን የእርዳታ ሰጪ ድርጅቶች ወደ ትግራይ ክልል መድረስ እንዲችሉ ከኢትዮጵያ መንግስት ጋር ስምምነት ላይ መድረሱን ገልጿል። ይህ ስምምነት ግን በመንግስት ቁጥጥር ስር ባሉ አካባቢዎች ላይ ብቻ በተግባር የሚውል ነው። ሌላው በአካባቢው እርዳታ የሚሰጠው የኖርዌጃን ስደተኞች ካውንስል ኃላፊ ጃን ኢግላንድ እንደተናገሩት እርዳታ ሰጪ ድርጅቶች ወደ ትግራይ ለመመለስ በሚያደርጉት ጥረት ጦርነቱ የአካባቢውን ጤናና ተቋማት ምን ያክል እንደ ጎዳው መረጃ አለመኖርና የኮሮና ቫይረስ ስርጭት መጠን አለመታወቁ አሳሳቢ ነው ብለዋል። የጤና ሚኒስትር ሊያ ታደሰ በትግራይ ክልል ስላለው የቫይረሱ ስርጭት አስተያየታቸውን ተጠይቀው ምላሽ ባይሰጡም የአፍሪካ የበሽታዎች መከላከያና መቆጣጠሪያ ዳይሬክተር ጆን ንኬንጋሶንግ ይህን ብለዋል። አለመረጋጋት ወረርሽኝን ለመግታት የሚደረግን ጥረት አዳጋች እንደሚያደርገው የሚታወቅ ነው። በኢትዮጵያ ያለውን የኮሮና ቫይረስ ስርጭት ለመግታትም አስቸጋሪ ነው የሚሆነው። ንኬንጋሶንግ በምሳሌ ሲያስረዱ በምስራቅ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመቆጣጠር አስፈላጊውን መሳሪያና አዲስ የተገኘ ክትባት ይዘን ብንንቀሳቀስም የሽምት ተዋጊዎች በሚያደርሱት ማስፈራሪያ ምክንያት ስራው ከሁለት ዓመት በላይ ፈጅቶብናል ይላሉ። በአንጻሩ ሰላም በሰፈነበት የምዕራብ ኮንጎ አካባቢ ግን በሽታውን ለመቆጣጠር ከሶስት ወር ያነሰ ጊዜ እንደወሰደም አስረድተዋል። በካራ አና ለአሶሴትድ ፕሬስ ለቀረበው ዘገባ Seminyak, Koya, Fairfax, Virginia. We could in the Kira. Beth Matikanya. God. አድማጮች አሁን ደግሞ አጫጭር የስፖርት ዜናዎችን የምንሰማበት ሰዓት ላይ ደርሰናል። ዓመታዊው የአፍሪካ ክለቦች ቅድመ ማጣሪያ ውድድር ላይ ተሳታፊ የነበረው የኢትዮጵያው ፋሲል ከተማ ከውድድሩ ተሰናብተዋል። ከቱኒዚያው ሞናስቲር ክለብ ጋር የገጠመው ፋሲል ከተማ በደርሶ መልስ ውጤት ሦስት ለሁለት በሆነ ውጤት ተሸንፏል። ቱኒዚያ ላይ በነበረው ጨዋታ ሁለት ለዜሮ ያሸነፈው ሞናስቲር አዲስ አበባ ላይ የፋሲል ከተማ ተጫዋቾች በሆኑት ሱራፌል ዳኛቸውና ሙጂብ ቃሲም በተቆጠሩበት ሁለት ጎሎች ሲመራ ቢቆይም ፌዲ አርፋዊ በ85ኛው ደቂቃ ባስቆጠራት አንድ ጎል ምክንያት የፋሲል ከተማን ግስጋሴ ገጥቷል። የአፍሪካ ክለቦች ውድድር በየሀገራሱ ባለድል የሆኑ ቡድኖች የሚፎካከሩበት የአፍሪካ እግር ኳስ ኮንፌዴሬሽን የሚያዘጋጀው ውድድር ነው። ንፈት ገጥሞት የማያውቀው የቀድሞ የዓለም ቻምፒዮን ቦክሰኛ ፍሎይድ ሜይ ዌዘር የካቲት ላይ ወደ ሪንግ እንደሚመለስ አስታውቋል። በዩቲዩብ ላይ በሚያቀርባቸው ስራዎች ከፍተኛ እውቅና ካለው ሎጋን ፓውል ጋር ትርኢታዊ ፍልሚያ ሊያደርግ እንዳቀደም ተናግሯል። የ43 ዓመቱ ሜይ ዌዘር ባደረጋቸው ሃምሳ ውድድሮች በአንዱም አልተሸነፈም። ትርኢታዊ ፍልሚያ በመባል የሚጠራው ሶስት ዙሮዎች ያሉት በወዳጅነት መንፈስ የሚደረግ ለትርፍ የማይከናወን ፉክክር ነው። በቀደመው ሳምንት የ54 ዓመቱ የቀድሞው የዓለም ቻምፒዮን ማይክ ታይሰን ሮይ ጆንስ ጁኒየርን የበጎ አድራጎት እንቅስቃሴን ለመደገፍ ተፋልሟል። በኮቪድ-19 ምክንያት የተሸጋገረው የጃፓን ኦሎምፒክ ሀገሪቱን ተጨማሪ ሁለት ቢሊዮን ዶላር እንደሚያስወጣት ተሰምተዋል። በበጀቱ ላይ ጃፓናውያን የተለያየ ስሜታቸውን አንጸባርቀዋል። የተወሰኑት አስገዳጅ በሆነ ምክንያት የመጣው የበጀት ጭማሪን ሲቀበሉት፣ አንዳንዶቹ ደግሞ በቀጣይ ዓመት ሐምሌ ላይ የሚከናወነው ውድድር አነስተኛ የኮቪድ-19 ተጠቂዎች ቁጥር ያለባት ጃፓንን ለወረርሽኝ እንዳያጋልጣት ሰግተዋል። 150 አትሌቶች ወደ ጃፓን ያቀናሉ ተብሎ ይጠበቃል። የጃፓን መንግሥት በኦሎምፒኩ ላይ በያዘው አቋም ምክንያት ያለው ሕዝባዊ ድጋፍ እያሽቆለቆለ መሆኑንም ሮይተርስ ዘግቧል። አድማጮች አብራችሁን ስላመሻችሁ እናመሰግናለን ሀብታሙ ስዩን በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል የዛሬው መሰናዶ ዋና አዘጋጅ ደግሞ ሰለሞን አባተ ነው የነገ ሰው ይበለን መልካም ምሽት